Okay, موسيقى ላለፉት 33 ዓመታት በሜልበርን መኖሪያቸውን ያደረጉት የፓስተር ደሲ ባይሳ ፈይሳ ስርዓተ ቀብር እሁድ ይፈጸማል። ፓስተር ደሲ ባይሳ ከአባታቸው አቶ ባይሳ ፈይሳና ከእናታቸው ወይዘሮ አለሚቱ ይፉጂ በአውሮፓውያን አቆጣጠር የካቲት 23 ቀን 1965 ዓ ም በምዕራብ ወለጋ ነጆ ለቤተሰባቸው ስምንተኛ ልጅ ሆነው ተወለዱ። ስምንት እህቶችና አራት ወንድሞች የነበራቸው ፓስተር ደሲ አንደኛ ደረጃ ትምህርታቸውን ነቀምት ቀዳማዊ ኃይለ ሥላሴ አንደኛ ደረጃ ትምህርት ቤት፣ ሁለተኛ ደረጃ ትምህርታቸውን በነቀምት ኮምፕሬሲቭ 12ኛ ክፍልን አጠናቀዋል። በወቅቱ በስልጣን ላይ የነበረው መንግስት የኢትዮጵያ ወጣቶች የእድገት በህብረት ዘመቻ አገልግሎት እንዲሰጡ በወጣው አዋጅ መሰረትም እድሜያቸው ብቁ ስለነበረ ለአንድ ዓመት በመምህርነት አገልግሎት አበርክተዋል። የተሻለ ህይወት ፍለጋ ለመስራትና ለመማር ተመራጭ ቦታ አዲስ አበባ ነው በማለት ኑሯቸውን ለሦስት ዓመታት ያደረጉት ፓስተር ደሲ ታላቅ እህታቸው በወቅቱ ኑሮዋን በዲፕሎማትነት ተመድቦ ናይሮቢ ከሚኖር ባለቤቷ ጋር ኬንያ ውስጥ ስለነበረ ፓስተር ደሲ ኑሯቸውን ናይሮቢ አደረጉ። ይበልጥ መንፈሳዊ ሕይወት በማዘንበልም ጊዜያቸውን ቤተ ክርስቲያን ውስጥ የመጽሐፍ ቅዱስ ጥናት ላይ ሰፊ ጊዜያቸውን ያሳልፉ ነበረ። ናይሮቢ በፕሮቴስታንት ቤተ ክርስቲያን ውስጥ በዘማሪነት በአገልጋይነት መንፈሳዊ አገልግሎት እየሰጡ ባሉበት ሁኔታ ከባለቤታቸው አቶ አይናለም ካሱ ጋር ተዋወቁ። ሁለቱም ቤተ ክርስቲያን ውስጥ በአገልጋይነት በሚያደርጉት አስተዋጽኦ ተቀራርበው ፍቅር ጀመሩ። አብረው ለመኖር ጋብቻቸውን በኢሮፓውያን አቆጣጠር ሐምሌ 7 ቀን 1992 ዓ.ም በናይሮቢ ኬንያ ቤተ ክርስቲያን ውስጥ ፈጸሙ። በአራተኛው ቀንም በስደተኝነት የተመዘገቡባት ኬንያን ትተው በፓስተር ደሲ የቅርብ ጓደኛ ወይዘሮ ስንታየው ባገኙላቸው ስፖንሰር ምክንያት ኑሯቸውን አውስትራሊያ አደረጉ። በአውስትራሊያ ኑሯቸውም ኤፍሬም አይን ዓለምና ካሌብ አይን ዓለም የተባሉ ወንድ ልጆች ወላጆች ሆኑ። ፓስተር ደሴ ሕይወት በአውስትራሊያ መንፈሳዊ ሕይወትና ማኅበራዊ ሕይወትን በማጣመር ሁልጊዜም በሰዎች ችግርና ደስታ አጠገብ በመቆም በማጽናናት የሚታወቁ ሲሆን ከባለቤታቸው ጋር በመሆን በሜልበርን የመጀመሪያው የፕሮቴስታንት ቤተ ክርስቲያን የሆነውን ጽዮን ቤተ ክርስቲያን በመኖሪያ ቤታቸው በመመስረት ለአማኙ አገልግሎት በመስጠት የቆዩ ሲሆን አባላት ከጊዜ ወደ ጊዜ ሲጨምሩም ቤተ ክርስቲያን ለማቋቋም በቁ በኋላም ዘፀዓት ኢትዮጵያ ወንጌላዊያን ቤተ ክርስቲያን ሲመሰረት መስራችና የመጀመሪያው ሽማግሌ የነበሩ ሲሆን ከአምስት ዓመት በፊት የተመሰረተው ዘ ሃውስ ኦፍ ፕሬ ቸርች መስራች የቤተ ክርስቲያን መሪ በመሆን ሕይወታቸው እስካለፈበት ቀን ድረስ ሲያገለግሉ ቆይተዋል። ፓስተር ደሲ የሚያውቋቸው ሁሉ የሚመሰክሩላቸው በተግባር የተገለጸ ደግ ማንነት ያላቸው ፍጹም ቅን የዋህና ሕይወታቸውን ለድሆችና ለችግረኞች የሰጡ ሰው ይሏቸዋል። በ2018 ዓ ም የቤሩት እህቶች ሚሽን የተሰኘ ድርጅት በማቋቋምም በቤሩት በችግር ውስጥ የሚኖሩ በአሰሪዎቻቸው ሜዳ ላይ የተጣሉ፣ በእስር ቤት የሚሰቃዩ፣ የተደፈሩ፣ የታመሙ ሴት ኢትዮጵያውያንን ለማገዝ ገንዘብ በማሰባሰብ ከአውስትራሊያ ወደ ቤሩት ለሶስት ጊዜ ያህል ከሁለት በጎ አድራጊ ኢትዮጵያውያን ጋር በመሆን ስላደረጉት ጉዞና ለበገኑነት እያደረጉት ስላሉት አስተዋጽኦ ኤስቢኤስ ሬዲዮ ያደረገውን ቃለ መጠይቅ ለትውስታ በመጠኑ አቀርበነዋል። የሚሽን ስራ ጀማሪና ፍጻሜ እግዚአብሔር ነው። ይህንን ስራ ለእኛ የሰጠን እግዚአብሔር ነው። እግዚአብሔር በሰጠን ጥሪ መሰረት የሴቶች እህቶቻችንን ችግር በሰማንና በተነገረን ጊዜ ያ ችግር በልባችን ውስጥ ገባ። ያንን ለማድረግ እኛም ደግሞ እንቅስቃሴ ማድረግ ጀመርን። ምን አይነት ችግር ነው የሰማችሁት? ጅማሮው እንዴት ነው? ጅማሬው ከአስራ አምስት አመት እስከ ሀያ አምስት አመት መካከል ያሉ ሴቶች እህቶቻችን ወደ ሊባንን ቤሩት እንደሚሄዱና እዛ ደግሞ በደረሱ ጊዜ የስራ ያለመስማማት የአቅም ያለመቻል የተለያዩ ምክንያቶች ሲገጥሟቸው ስራውን ጥለው ይወጣሉ። ስራውን ጥለው በወጡ ጊዜ የተለያዩ ችግሮች ይደርሱባቸዋል። ከዛ የተነሳ ወደ ሀገራቸውም ለመሄድ ፓስፖርታቸው የላቸውም፣ ችግር አለባቸው፣ የገንዘብ ችግር አለባቸው። በሴቶች ልጆች ላይ የሚደርስ የተለያየ ችግሮች ይደርስባቸዋል፣ ተብሎ በተነገረን ጊዜ ያንን ለመርዳትና ምንችለው የሀገር ወላጅ ፍቅር ለማሳየት ትንሽ በመንቀሳቀስ ላይ እንገኛል ስትጠፋ አንድ ሴት ልጅ ከቤት ውስጥ መንገድ ላይ ወንድ ያገኛታል። ሲያገኛት ያባብልና ኦኬ እንደዚያ ከሆነ ችግርሽ እኔ ያሳርፍሻለሁ ይላታል። ወስዶ ሬፕ አድርጓት ውርውሯት ይሄዳል። እያለቀሰች ወደ እምባሲ ትመጣለች። ኤምባሲው በእርግጥ እነሱን ወደዛ ሀገር ለማምጣት ምንም ኢንቮልቭ ያደረገው ነገር የለውም። በራሳቸው ፈቃደኝነት ተነሳስተው ነው እነዚህ ልጆች የመጡት። እሰራለው ያልፍልኛል ብለው ነው የመጡት። ነገር ግን እዛ ሲመጡ ያገኟቸው ነገር የተለየ ነው። ሳይነሳ ማለፍ የሌለበት ነገር ቢኖር ለምሳሌ አንድ ሴት ልጅ ተቀጥራ የመጣችበት ማዳም ቤት ስትኖር ከማዳሟ ስትጣላ በተለይ ባልዬ ሊያኖራት ስላልቻለ እሱ እዚህ ከሚደፍረኝ ብላ ጠፍታ ወጣች። ጠፍታ ስትወጣ መንገድ ላይ ሌላ ሊባንና ታለቅ ሳገኛትና ምንነሽ ነው? ብሎ ሲላት እንደዚህ እንደዚህ በቃ ነ እኔ እናቴ ያለች እናቴ ጋ ወስድሻለሁ፣ ከእናቴ ጋር ትኖሪያለሽ አላት። ተነስታ ሄደች፣ አምናው መሄጃ ስለሌላት እዛ ስትሄድ እናቱም የለች ማንም የለም፣ ባዶ ቤት ነው። የፈራችሁ ነገር አልቀረላትም። ያው እዛ አገኛት፣ ደፈራት። ከደፈራት በኋላ አውጥቶ ጣላት። ልጅቷ ያረገዘች፣ ኢትዮጵያ ኤምባሲ ወዳለበት ፈልጋ ሄደች። ከሰዎች ጋር አገናኟት፣ ልጁንም ወለደች። አሁን ልሂድ ብላ ስትነሳ ልጁን ይዘች መሄድ አትችይም ተባለች። ለአንድ ሊባኖስ ልጅ ከወለደች ዜጋውን ይዛ ከሀገሩ መውጣት አትችልም፣ አይፈቀድላትም። ወይ ልጇን ጥላ መሄድ አለባት፣ ወይ ለልጇ ለዘላለም እዛ መኖር አለባት እና እናት ደግሞ የወለደችው ልጅ ጥላ መሄድ አትችልም አንጀቱ የላትም። ስለዚች ልጅ ለዛ ባሪያ ሁና ያለ ምንም ኑሮ ያለምንም ህይወት ዝም ብላ እዛ እየኖረች ነው ያለችው እና እንደዚህ አይነት የተለየ ግፍም ይደርስባቸዋል። ሴቶች ልጆቻችን ላይ ሬፕ ይደረጋሉ፣ የሰሩትን ይቀማሉ። ገንዘብ እንኳን ቢኖራቸው እንደልባቸው ሊጠቀሙበት አይችሉም። ለምን ይወሰድባቸዋል። እና ብዙ ሰብአዊ ችግር ነው የሚደርስባቸው። በእርግጥኛ የምንሄደው በመንፈሳዊው መንገድ ነው። ስንሄድም እዛ ለማጽናናት፣ ለመርዳት፣ አእምሮና ልባቸው በእግዚአብሔር ሰላም እንዲሞላ ለማድረግ ነው የምንሄደው ዋነኛው አላማችንና ጥሪያችን እነዚህን ልጆች ከደረሰባቸው ከአእምሮና ከልብ ውድቀት የእግዚአብሔር መንፈስ እንዲያነሳቸውና ማየት የሚችሉትን ትክክለኛውን ነገር ማየት እንዲችሉ ለማድረግ ነው። በዛውም አንጻር ደግሞ ያው ለስጋ የሚሆኑ መሳፈር እየቻሉ ገንዘብ የላቸውም። ለምን መጥቶ ሶስት ወርና አራት ወር ሰርታ ለዛውም ፓስፖርቷን ጥላ ነው የምትወጣው። የሰራችበትም ገንዘብ አታገኘውም፣ ባዶ እጇን። ኤምባሲው ተራሩጦ እንኳን ፓስፖርቷን እጇ ያስገባላት መሄጃ ገንዘብ የላትም። ስለዚህ አንዳንድ ሰላሳ አርባ ልጆች ሬዲ ሆኖ የተቀመጡ ይኖራሉ። እነሱ ከእናቶቻቸው ከአባቶቻቸው ጋር እንዲገናኙ የዛን የዛን ያህል ጥረት እናደርጋለንና፣ ያው በአጠቃላይ የሴት ልጅ ነገር የተጠቀለለ ነው። ከማዳም ቤት ብትወጣ ሌላ ደግሞ ችግር ደጅ ያገኛታል። ያ የታወቀ ነው። ወንድ አንድ ፍሬ ጻ ልጅ ካገኘ ወገኑ አይደለችም ዜጋው አይደለችም፣ ምን ቸገረው እንደፈለገ ይጠቀምባታል። በዛ ምክንያት የአእምሮ ችግረኛ ይሆናሉ። የፓስተር ደሲ ባለቤት አቶ አይናለም ካሱ፣ ባለቤቴ ደሲ ለእግዚአብሔር የኖረች ነች። ለሰዎች አጥብቃ ትጨነቃለች። የጸሎት ሰው ነች። ያላትን ለማካፈል ወደ ኋላ አትልም። እውነተኛና ቀጥተኛ ሰው ነች። ላለፉት ሰባት ዓመታት በህመም ውስጥ ብትሆንም ልቧ ሁልጊዜም ከራሷ ይልቅ ለሌሎች ስትጨነቅ የኖረች ነች። የቤታችን አስተዳዳሪ ነች፣ ገመናዬን ደባቂ፣ የተሸከመችኝ እንዴት ብዬ ቤቴን እንደማስተዳድረው አላውቅም ይላሉ። ባለቤቴ ከደሲ ባይሳ ጋር የተዋወቅ ነው ናይሮቢ ነው። ሁለታችንም በኳየር እናገለግል ነበር እና በግንኙነታችን ከቆየን በኋላ እንደዚሁ ተስማምተን የቃል ኪዳን ስምምነት አድርገን የባልና ሚስ ጉዟችን እንጀመር ማለት ማለት ያው እዛ ነው ሰርግ አድርገን የመጣ ነው፣ ወደ ሜልበርን። ነገር ግን ሰርግ ካረግን ከአራት ቀን በኋላ ነው ወደዚህ የመጣ ነው ሊያልቅ ሲል እሱንም ህጋዊ በሆነ መልኩ በቸርች ነው የተጋባ ነው። ከዛ በተረፈ አብረን ወደ ሰላሳ አራት ዓመት አሳልፈናል። በዚህ ጊዜ ውስጥ እንግዲህ ተለያይተን አናቅም አብረን ያው እንደ ባልና ሚስት ሰው ይጣላል፣ ይታረቃል፣ ይጨቃጨቃል፣ በፍቅር ይኖራል። በዛ አይነት ኑሮ ኖረናል። የቤቱ አስተዳዳሪ ነች ማለት እችላለሁ። ለእኔ እንኳን ልብስ የምትገዛልኝ እሷ ነች። የውሳኔ ሰው ነች። ልጆቿ በጣም ይወዷታል፣ እኔም ወዳታለሁ። ለምን ለኔ ገኒ ገበያ ገበና ደባቂ ነች፣ የተሸከመችኝ ነች። ትቆጣለች፣ ነገር ግን ቂም የለባትም ፈጽሞ ቂም የሚባል ነገር የላትም። ተቆጣች፣ ተመልሳ የምትታረቅ ሰው ነች። የእግዚአብሔር ሰው ነች። ስፔሻሊ በእግዚአብሔር ቃል በእግዚአብሔር ነገር ከመጣህባት አቅም የላትም በፍጹም በፍጹም የተረታሽ ነች። ለእግዚአብሔር ቃል፣ ለበጎነት፣ ለፍቅር እኔ እንዳየኋት ማለት ነው እኔ እንዳሳለፍኩት እና ምን ብዬ ነግረሃለሁኝ። ከዛ በተረፈ እኔም አልቃወማትም። ብዙ ነገሯ ጥሩ ስለሆነ ብዙ ነገሯን የምታመጣውን እደግፋለሁ እንጂ ብዙ ጊዜ አልቃወማትም። አሁን ወደ ሊባኖስ ስትሄድ ደጋፊ ነኝ እንጂ ለምን እንኳን ብዬ አልጠየኳትም። የመጀመሪያ ጊዜ ሄዳለሁ ላስትነስ ከዛም እስከ መጨረሻው እኔ የተቃወምኩበት ጊዜ የለም። ከዛም በተረፈ አንዳንድ አክሽኖች ስትወስድ ብዙ ያው ከእግዚአብሔር ቃል ጋር የተያያዘ ከወንጌል ጋር የተያያዘ ነገር ስለሆነ ብዙ አልቃወማትም። ደግሞ ሰራተኛ ነች፣ ሴንት ቪንሰንት ወደ ሀያ አራት ዓመት ይሆናል የሰራችው ሃርድ ወርከር ነች። እዛ የሚሰሩት ይናገሩ ኃይለኛ ስራ ነው። እዚህ ሆስፒታል ውስጥ የሚሰሩት። እኔ በህልፈቱ አሁን ድንጋጤ ውስጥ ያለው ሰው ነኝ። እኔ በእሷ ነው ይኑ ምኖሩ የነበር አሁን እንዴት ብዬ ቤቱን እንደማስተዳድር እንዴት እንዴት አድርጌ ቤቱን እንትን እንደምል ሁሉ አሁን ግራ የገባኝ ሰው ነኝ። ደንግጫለሁ። ምክንያቱም አለ የተባለ የቤታችን ዓይን ነው ያጣ ነው። ለእኔም ለልጆቻችን የሶሉሽን ሰው ነች እሷ በጣም የውሳኔ ሰው ነች። እኔ አንድ ነገር ለመወሰን መጥቼ እሷን ድጋፍ እፈልጋለሁ። እንግዲህ ዘ ላስት ፎር ይርስ አሁን ምን እንደመሆን ግራ ገብቶኛል። ምን እንደመሆን ግራ ገብቶኛል። በእውነት እንግዲህ እግዚአብሔር እርዳኝ፣ ጸልዩልኝ። ታናሽ እህቱን ለማስታመም ከአሜሪካ የመጣውና ከቀናት በኋላ ህልፈቷን የተመለከተው ተክሉ ባይሳ፣ ደሴ መልካም እህት ነበረች። ቤተሰቦቿን የምትወድና የምትረዳ። ከአሜሪካ የመጣሁት ላስታምማት ነበር። ሁኔታዋን ስመለከት አለቅስ ነበረ። አታልቅስ ነገ ይነጋል አለችኝ። ከዚሽ ቃል በኋላ ትንፋሿ አልነበረም ይላል። ታላቅ ነኝ። በመካከላችን ሶስት ልጆች አሉ። እና ደሴን እንግዲህ አብሬ ነው ያደኩ። እኔ ግን ቶሎ ለትምህርት ስለወጣሁ እሷ ሃይስኩል ስኩል እያለች እኔ ኦልሬዲ ወጣው። ግን እስከዛ ድረስ አብሬና አንድ ቤት ውስጥ ነው ያደግ ነው። ያው እንደ ታናሽ እህት እንደ ቤተሰብ አባል በጣም ሁላችን ቅርበት ነበረን። ምክንያቱም እኛ ያደግ ነው ቤተክርስቲያን በደንብ ፎሎአፕ የሚያደርጉ ቤተሰብ ውስጥ ነው። ስለዚህ ፍቅራችን በቃ በዛው ልክ ነው እና በቤት ውስጥ ብዙ ነን ግን እንደ አንድ ቤተሰብ እንደ አንድ ሆነን ነው ያደግነው እና እሷ ደግሞ ከሁሉም ጋር ከይሄት ወንድሞቿ ጋር ተስማምታ የምትኖር የምታፈቅር፣ የምትወድ ይሄት ነበረች እና ከዛ በኋላም ሁሉ ነገር ተስተካክሎ ሁሉም አድጋ ወደዚህም አገር ከመጣች በኋላ ደግሞ ከፋሚሊዋ ጋር ብዙ ኮኔክሽን አላት። በጣም የምትረዳቸው የምታኖራቸው እህት ወንድሞች የልጅ የወንድሞች ልጆች አሉ። እስካሁን ድረስ አሁንም ሳታቋርጥ ከነሱ ጋር ያላት ግንኙነት በጣም ቆንጆ ነበር እና ያው መልካም እህት ነበረች። የመጣሁት ላስታምማት ነበር። እና እኔ ያልመጣም ወደዛ ሕክምና ላይ ነኝ ስላለችኝ እንጂ፣ ወደዛ ትንሽ መጣ እኔ ጋር እንድታርፍ ነበር። ግን መጣው፣ ስመጣ አጠገቧ ደርሻለሁ፣ ኮማ ከመግባቷ በፊት። በጣም ነው የሚያሳዝነው። አታልቅስ ነገ ይነጋልና ብላ ተናግራ፣ ከዛ በኋላ አልተነፈሰችም፣ ምንም አልተናገረችም። በቃ ከዛ በኋላ ኮማ ነው የገባቸው፣ እና አጠገቧ ሁኜ ሳሻሻት እጇን ምን ሲል በቃ ቆየን። ከቆየን በኋላ አብሬያት የቆየሁት ኦልሞስት አባውት ስድስት ሰዓት አካባቢ አብሬ ቆይቻለሁ ለማለት ይችላለሁ። ከዛ በኋላ ነው ባለሁበት ያረፈችው። ከናይሮቢ ኬንያ ጀምሮ የፓስተር ደሲ የቅርብ ጓደኛ የነበረችው ወደ አውስትራሊያ ከባለቤቷ ጋር እንድትመጣም ስፖንሰር አፈላልጋ ምክንያት የሆነችው ታምራት ገብረ ኢየሱስ ከበደ ጓደኛዋን፣ የፍቅር ሰው ነች፣ እልፈቷ ጎርቶኛል፣ መጽናናት አልቻልኩም ስትል ትገልጻለች። ደስ ማለት እናት ናት። ደስ ማለት መልካም ሴት ናት። ደስ ማለት እግዚአብሔርን የምትፈራ ሴት ናት። ደስ ማለት የፍቅር ሰው ናት። ይህንን አውቃለሁ። ከሷ እልፈቷ በጣም ጎርቶኛል። ቢካዝ፣ ታላቅ እህቴ ነች በላት በህመሟም ሁሉ አብሬ ስለ ነበርኩኝ፣ መጽናናት እንግዲህ አልቻልኩም። እኔ በበኩል እግዚአብሔር እሱ እንዴት ልግለጽልህ? በጣም ከባድ ነው። ከተመሰረተ አምስት ዓመት የሆነው ዘሐውስ ኦፍ ፕሬ ቸርችን ከፓስተር ደሲ ጋር መስራችና አገልጋይ የሆኑት ፓስተር እንዳለ እንግዳ ወርቅ ለእግዚአብሔር ነገር ሁልጊዜም ራሷን የሰጠች ነች። ልናጣትም አትገባ የመልካምነት ጥግ ይሏታል። እና ፓስተር ደሲን ማውቃት እዚህ ሀገር የመጀመሪያ ጊዜ በመጣው በማገለግልበት ወይም ደግሞ እዛ ቸርች ውስጥ ባረፍኩበት ቤተክርስቲያን ውስጥ ነው ማቃት ዘጻት ቸርች ውስጥ ነውና እዛ ውስጥ በማቃት ጊዜ እዛን ጊዜ ማንነቷን የተዋወቅኩት እዛ ነው። በዛ ቸርች ውስጥ በጣም ትልቅ አክቲቪቲ ያላት በሴቶች መሪ፣ ከዛ በፊትም በነበሩት ደግሞ ቤተክርስቲያኗ ስትመሰረት መሰረት ሽማግሌ የሆነ ያገለገለች ነች። በጣም አክቲቭ ለእግዚአብሔር ነገር በጣም የቀናች ሴት እህት ነች እና በዛ ነው ማቃት ከዛ በኋላ ግን አሁን በምናገለግልበት አብረን በምናገለግበልበት ቤተክርስቲያን ውስጥ በጣም እንድንተዋወቅና እሷን በነብ ከነ ቤተሰቧ እንዳቃትም እድሉን ያገኘሁት አሁን ባለሁበት ቤተክርስቲያን ውስጥ አብረን እኔም እሷን በመሪነት ሆነን የምናገለግልበት ቤተክርስቲያን ውስጥ እንደዛ ነው ያወቅኳት በደንብ። እልፈት፣ በቅርብ ሆኜ ነው ስከታተል የነበረው። አብሪያትም ነበርኩ፣ እንደ ቤተሰብ በሁሉ ነገር ውስጥ ኢንቮልቭ አድርጌ ነው አብሬያት የነበርኩትና ስታርፍም አጠገቧ ቆም ያለሁና በጣም ማጣት ማልፈልጋት በግል እንደ ቤተሰብ፣ በቤተክርስቲያን እንደገና ደግሞ ለከተማም ለሀገርም መታጣት የሌለባት ሴት ነች በጣም ጠቃሚ ሴት ነች። ስለ እሷ ምንም ቃላት ይሄ ታይሞ አይበቃኝም እና አንድ መጽሐፍ ነች። ሰው የእሷን ታሪክ እያነበበ ከእሷ ቀርቶ ቢኖር በጣም ደስ ይለኛል ብዬ በድፍረት እናገራለው። ምክንያቱም በእግዚአብሔር ቤት ውስጥ ረጅም ዘመን አገልግያለሁ እና ሁልጊዜ ራሴን ኮንቪንስ የማደርገው ከመጽሐፍ ቅዱስ ቀጥሎ በዚህ ሰው ሴት የሕይወት ምስክርነት ነው እና በጣም ቻሌንጅ ያደርገኛል እና እንዳልከው ህልፈቷ በጣም በጣም ይጎዳል። ብጠቅስልህ ከቤተሰብ አንስቶ አብሬያት ሳገለግል የት ቦታ እጇ ይዳስስና ይነካ እንደነበር ብነግርህ በጣም ነው የምትደነቀው። እና እሱ ታይም አይበቃም ግን ባጭሩ ለመግለጽ ያክል ስለ ህመሙ ላልከኝ በጣም በጣም ያማ ላጠገቧ ሆኜ ነው እልፈቷን እስከ መጨረሻው ጊዜ ድረስ ያየሁት። ላጣት አልፈልግም። እንደ ቤተሰብ እንደ ቤተሰቦቿ፣ እንደ እሷ ደግሞ እንደ ልጆቿ እንዳባት በጣም ከባድ እንደ ባሏ ከባድ ህመም ነው። ደግሞ በጣም የወዷት ጓደኞች አሉ። እዚህ ከሰላሳ ዓመት በላይ የኖረች ነች። እና ያ ነው እምልህ በጣም በህልፈቷ የሚሰማኝ ስሜት። ከ38 ዓመት በፊት ከፓስተር ደሲ ታላቅ እህት ጋር ኢትዮጵያ ውስጥ በአንድ ድርጅት በምሰራበት ጊዜ ነው ደሲን ማውቃት የሚለው አቶ ኡመር አባ ኡመር። አውስትራሊያ ውስጥም ዳግመኛ ተገናኘን። ደሲ እህቴ፣ ልጆቿ ልጆቼ፣ ለባለቤቷ እናትና ሚስት እህት የነበረች ለሰዎች ሁሉ የምትራራ የደግነት ጥግ የመልካም ነገሮች ሁሉ አርያ ነች። እሷን ማጣት ልብ ይሰብራል ይላል ደሴን ማቃት ከሰላሳ ሰባት ስምንት ዓመት በፊት ነው የምንታወቀው። እህቷ ታላቅ እህቷ ልክ የለሽ ባይሳ ከኔ ጋር ትሰራ ነበር ኢትዮጵያ ውስጥ መብራት ኃይል ውስጥ። እኔም እናሷ አንድ ስታፍ ነበር ታላቅ እህቷ። በዛ የተነሳ ደሴን አቃት ነበር። ከዛ በኋላ ዞርን እዚህ ሀገር ከሰላሳ አራት ይሁን ከሰላሳ ሶስት ዓመት በፊት በኋላ ተገናኘን። ከዛ ጊዜ ጀምሮ ደሲ ለእኔ እህቴ፣ እኔም ለሷ ወንድሟ፣ ቤተሰቦቿ ቤተሰቦቼ፣ ልጆቿ እንደ ልጆቼ። በጣም ምትገርም፣ በጣም አዛኝ፣ ለልጆቿ የእናት እናት፣ ለባለቤቷ ደግሞ እናትም ባለቤትም ወንድም የነበረች ሴት ናት። ደሲ በቅርብ ጊዜ መታሟን ሰምተን እኔና አንድ ጓደኛዬ ሄደን እቤት መተን ጠይቀናት ወደ ሆስፒታል እንደምትመለስ ተነገረን። በወቅቱ ያየነው ምንም የሚያሰጋ ነገር እንዳለለ የድሮ ጨዋታችን ተጫውተን ተሳስቀን መለያታችን እንጂ እንደዚህ በድንገት ታልፋለች የሚል ምንም አይነት ዚሮ ፖይንት ዚሮ ፖይንት ሀሳቤ ውስጥ አልመጣም እና የእሷን እልፈት ስሰማ ሆነስትሊ ነው ምለው በጣም ነው የዘገነነ። ይበቃ እንዴት ነው መናገር የማችለው ማለት የማልችለው አይነት ነገር ነው ውስጥ የተፈጠረው። በጣም ነው ፍሪዝ የሆንኩት። ኤኒዌይ ፈጣሪ ከእሷ ጋር ይሁን። የፈጣሪ ሴት ናት። የማንንም ሃይማኖት የምትወድ የምትቀበል፣ የራሷ በሃይማኖቷ ጠንካራ የሆነች የቤተሰብ የኮሚኒቲ አዛኝ ሴት ናት። በጣም በጣም ኮሚኒቲ ውስጥ የምትወደድ በሄደችበት የምትወደድ በስሯ ማለት ነው የምትወደደው። ምግባሯ በጣም በጣም እንደ መልኳ ያማረ ጥሩ እህቴ ነበረች። ደሴን እንዱ ጠቅለል አድርጌ ብናገር እንዴት ነው ከሚሊዮን አንድ ሰው ሁሉን ነገር አሟልቶ የሰጠው የሰጣ ሴ ናት። ግን እንደዚህ በአጭር ጊዜ ከኛ ትለያለች የሚል ምንም አይነት ምንም አይነት፣ ልበል፣ ሀሳብ አይደለም ውስጤ የለ፣ ምንም ነገር አልነበረም። ኤኒዌይ ደሴ ምንድን ነው ማለት ንፈልገው መጨረሻ በሴ ፈጣሪ የጀነት ቦታውን ይስጣት ብዬ ከማለት እና ባለቤቷን አይናለምን ጓደኛዬንም ፈጣሪ እንዲያጽናናው ልጆቹን ኤፍሬምን ካሌብንም እንደዚሁ ፈጣሪ ጽናቱን እንዲሰጣቸው ጓደኞቿ፣ የቸርች ባልደረቦቿን በሙሉ በዚህ አጋጣሚ ጥንካሬን እመኝላቸዋለሁ። ሁላችንንም ነው ያጣናት። ኤስቤስ ሬዲዮ ለፓስተር ደሲ ባይሳ ቤተሰቦች፣ ጓደኞችና ወዳጆች ሁሉ መጽናናትን ይመኛል። ለኤስቤስ ሬዲዮ ኤልያስ ጉዲሳ፣ ቪክቶሪያ ከማህበረሰብ